እንደምንዋላችሁ የኤስቤስ የአማርኛው ቋንቋ ዝግጅታችንን ነሆ ጀምረናል። ፕሮግራማችንን ከመጀመራችን በፊት ዜናዎችን እናሰማለን። በቅድሚያም በስ ዜናዎቹን በኪየቭ የሕጻናት ሆስፒታል በተደረገ ጥቃት ጀርባ ራሽያ እንደሌለችበት አስታወቀች። ከአምስት አንድ የሚሆኑ ጎልማሳ አውስትራሊያውያን የጾታ ጥቃትን እንደሚፈጽሙ ጥናቶች ይፋ አደረጉ። በቪክቶሪያ የወጣት አጥፊዎችን ቁጥር ለመቀነስ እየተደረገ ያለውን ጥረት አጣብቅኝ ውስጥ ነው ተባለ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከቀኑ ዜና ጋር ማርታ ጸጋው ነኝ። በኪቭ የ ህጻናት ሆስፒታል ከተደረገው ጥቃት ጀርባ ራሻ እንደሌለችባት ታስታወቀች። በአንጻሩም የዩክሬን የጸረ አውሮፕላን ሚሳኤል ሆስፒታሉን መምታቱንና ለሁለት ሰዎች ህይወት ማለፍ መንስኤ መሆኑንም ተናግራለች። ይህንንም ለመደገፍ ግን ያቀረበችው ምንም አይነት እማኝ የለም። የተባበሩት መንግስታት በበኩሉ የራሽያን አባባል ውድቅ በማድረግ ሆስፒታሉ የተመታው በራሽያ ሚሳኤል ሊሆን እንደሚችል ተናግሯል። የዩክሬን የጸጥታ አገልግሎት እንዳለውም ሆስፒታል በራሽያ ኬሄች 11 ተመዘግዛጊ ሚሳኤል ለመመታቱ መረጃ አለኝ ብሏል። በተባበሩት መንግስታት ድርጅት የራሽያ አምባሳደር ቫሲሊል ቤንዚ ሆስፒታሉ ሙሉ ለሙሉ ያለመው ደሙ የራሽያ ጥቃት እንዳልደረሰበት የሚያሳኝ እማኝ ነው ብለዋል። ስ ስ የወታደራዊ ቦታዎችን ኢላማ ያደረገ የራሽያ ሚሳኤል ሆስፒታሉን ቢመታ ኖሮ ሙሉ ለሙሉ ይወድም እንደነበረ ምንም ጥርጥር የለም። በሆስፒታሉ ላይ ስለደረሰው አደጋና ተጠቂዎቹ የተሰማኝ ሀዘን አለ። ነገር ግን ይህንን የፈጸሙት ዩክሬናውያኑ ራሳቸው ናቸው። በዩክሬን ከተማ በደረሰውም ጥቃት ሳቢያ 44 ሰዎችም ተገድለዋል። በደቡብ ጋዛ በእስራኤል የአየር ጥቃት ሳቢያ 29 ሰዎች መሞታቸውን የፍልስጤም የጤና ተቋም አስታወቀ። የጥቃቱ አብላጫ ሰለባ የሆኑት ሕጻናትና ሴቶች ናቸው። የምስራቅ ጋዛ ትልቋ ከተማ በሆነችው አባሰን ነው ጉዳቱ የተፈጸመው ሲሉ ካን ዩኑስ ገልጸዋል። ጥቃቱ በተፈጸመበት ስፍራ የነበሩት የአይን እማኝ አልአሲያ ሲናገሩ ጉዳቱ የደረሰባቸው ሰላማዊ ዜጎች የኢንተርኔት አገልግሎትን ሲሹ ነበር። Suddenly, without prior warning, rockets were fired towards a number of people who were connecting to the internet in an area with good signal. They are not fighters, they did not have weapons. Or they were <laughs> አቅርቦቱ የተሻለ ስለነበረ ነው ሰዎች በስፍራው የተሰበሰቡት። ምንም አይነት መሳሪያም አልነበራቸውም እንዲሁም በማንኛውም አይነት እንቅስቃሴ ላይ አልነበሩም። ሰላማዊ ዜጎች፣ በአብዛኛዎቹም ሕፃናት ነበሩ። ብዙ ሰዎች ሞተዋል፣ በጽኑም ቆስለዋል። ማናችንም መሳሪያም ሆነ የተቃውሞ እንቅስቃሴም ይዘን አልነበረም ሲሉ ገልጸዋል። ከአምስት አንድ የሚሆኑ ጎልማሳ አውስትራሊያውያን የጾታ ጥቃትን እንደሚፈጽሙ ጥናቶች ይፋ አደረጉ። የአውስትራሊያ ኢንስቲትዩት ኦፍ ክሪሚኖሎጂ እድሜያቸው ከ18 እስከ 45 ዓመት በሆኑ በ5000 የጥናቱ ተሳታፊዎች ላይ ባደረገው ምርምር ነው ይህ ዘገባ ይፋ የሆነው። ከእነዚህም መሰረት የተለመዱት የጾታዊ ጥቃት አይነቶች ሰዎችን አለፈቃዳቸው እንዲወጡ ጫናን ማድረግ የግብረ ስጋ ግንኙነት እንዲፈጽሙ ማግባባት፣ ማሳመን፣ ፈቃድን ሳያገኙ የሰዎችን አካል መነካካት የሚሉት ዋነኞቹ ናቸው። 27 በመቶ የሚሆኑ የጥናቱ ተሳታፊዎች የሌላውን ሰው ፍቃድ ሳያገኙ ግብረስጋን እንደፈጸሙ አምነዋል። ጥናቱ አያይዞም እንዳሳወቀው እንዲህ አይነት የፆታ ጥቃቶችን የሚፈጽሙት ከሴቶች ይልቅ ወንዶችም መሆናቸው ነው። በፖሊስ ሪፖርት መሰረት ባለፈው የሰኔ ወር ብቻ እንዲህ አይነት ጥቃቶች በ11 በ ዓመቱ መጨመራቸው ነው። በቪክቶሪያ የወጣት አጥፊዎች ቁጥርን ለመቀነስ የተደረገ ያለው ጥረት አጣብቂኝ ውስጥ መግባቱ ተገለጸ። በጉዳዩ ላይም የቪክቶሪያ አቃቤ ህግ፣ ፖሊስ፣ የህግ ባለሙያዎችና ከወጣቶች ጋር የሚሰሩ ባለሙያዎችን ስራ ጥያቄ ውስጥ ከቷል። በቅርቡም የ17 ዓመት ወጣት ጥፋተኛ የተቀመጠበትን ገደብ በመጣስ ያለበት የማይታወቅ ሲሆን ወጣቱም በፍጥነት ሲያሽከረክር በተፈጸመው አደጋ በምዕራብ ሜልበርን ነዋሪ የነበረው ብራውንና የ28 ዓመቱን በስልጠና ላይ ያለ ዶክተር ዊሊያም ቴለርን ህይወት ቀጥፏል። በወቅቱ የህጻናት ፍርድ ቤት ታዳጊ ወጣቱን በዋስ ሲለቅ በርካቶችም ተቃውሞ ነበረ። በቅርቡ የወጡ መረጃዎች እንዳስታወቁት እድሜያቸው ከ15 እስከ 17 ባሉ ታዳጊዎች መካከል የሚፈጸሙት ወንጀሎች በ25 በመቶ መጨመራቸውን ነው። ወደ እለቱ የአየር ትንበያ ስንሄድ በዛሬው እለት በፐርስ ዝናባማ 169 ዲግሪ ሴንቲግሬድ፣ አደላይድ ዝናብ ይኖራል፣ 18 ሜልበርን በከፊል ደመናማ 15 ሆባርት ዝናብ እየቀነሰ ይመጣል፣ 15 ዲግሪ ሴንቲግሬድ፣ ካምፕራ ደመናማ 13፣ ወሎንጎግ ፀሐያማ 19 ሲድኒ ፀሐያማ 18፣ ኒውካስል በአብዛኛው ፀሐያማ 19 ዲግሪ ሴንቲግሬድ፣ ብሪዝበን ፀሐያማ 24፣ ኬንስ በአብዛኛው ፀሐያማ 28 ዲግሪ ሴንቲግሬድ፣ ዳርዊን ፀሐያማ 33 ዲግሪ ሴንቲግሬድ ይሆናል። በመዲናችን አዲስ አበባ ከፍተኛው 21፣ ዝቅተኛው 13 ዲግሪ ሴንቲግሬድ ይሆናል በዛሬው ዕለት። እንዲሁም የውጭ ምንዛሬን ስንመለከት አንድ የአውስትራሊያ ዶላር 38 ነጥብ 7 የኢትዮጵያ ብር እንዲሁም አንድ የአሜሪካ ዶላር 57 ነጥብ 4 1 ዩሮ 62.13 የኢትዮጵያ ብር ተመንዝረዋል። የቀኑ ዜና በዚሁ አበቃ።